የአሜሪካ ድምፅ ነው በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በቪኦኤ ኢትዮጵያ ቻነል ኢትዮ ሳተላይት ላይ በ57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥር 12 2014 ዓ ም ስርጭታችን ጀመረ። ጤና ይስጥልኝ። የተከበራችሁ አድማጮች፣ ተመልካቾቻችን እንዲሁም የዌብና ማኅበራዊ መገናኛዎች ተከታዮቻችን ሁሉ በያላችሁበት እንደምናመሻችሁ። የማስተናግዳችሁ ሰሎሞን አባተ ነኝ። በዚህ ምሽት 366 ቀናት ጆ ባይደን 46ኛው የዩናይትድ ስቴትስ ፕሬዚደንት ሆነው ከተመረጡ ዛሬ ልክ አንድ ዓመታቸውን ደፈነው። መደረግ የሚችል ነገር ቃል አልገባሁም፣ ግን ማድረግ የሚቻለውን ነገር ካያችሁ ግን እጅግ ብዙ ነገር ማሻሻላችንን ማየት ትችላላችሁ። በአብይ ርዕስ ዘገባ ይዘናል። ዝርዝር ያለ ዘገባ ይዘን እንመለሳለን። በነገራችን ላይ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሰሞኑን ዩክሬን ነበሩ። ትናንት ኪየቭ ላይ የሰጡትን ለአሜሪካ ድምፅ የሰጡትን ቃለ ምልልስ የሚመለከት ዘገባም እንዲሁ አለን። የዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር ማሌፊ፣ እንዲሁም አዲሱ የአፍሪካ ቀንድ ልዩ ልዑክ ዴቪድ ዛተርፊልድ አዲስ አበባ ናቸው ለአራት ቀናት በሱዳን በኢትዮጵያና በሳዑዲ አረቢያ ለማድረግ በያዙት ጉዞ ነው ዛሬ አዲስ አበባ የሚገኙት። ዘገባ ይዘናል። በዚህም ላይ አብራችሁን ቆዩ። የምሽቱን ስርጭታችንን ዌብሳይታችንም ላይ በቀጥታ መከታተል ትችላላችሁ። አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ብላችሁ ግቡ። ፌስቡክ ላይቭ ላይም አለን። አት ቪኦኤ አምሃሪክ ነው አድራሻችን። ብርሃን ኃይሉ የምሽቱ ፕሮግራም ፕሮዲሰር ነች። እንዲሁም ጀስቲን ትዋይት በቴክኒክ መሳሪያዎች ውስጥ አለ ስቱዲዮ ውስጥ። ተጨማሪም ለስቱዲዮና ለምስል ቅንብራችን ዘይነብ አብዱራህማን መሳሪያዎቿ ላይ ነች። የዌብና ማኅበራዊ መገናኛዎች ፕሮዲሰር አበባየው ገበያው፣ ዋና አዘጋጅ ጽዮን ግርማ፣ ሁላችንም እናንተን ለማስተናገድ በዚህ ምሽት ከሌሎችም ባልደረቦቻችን ጋር አብረነን። አሁን የምሽቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ሮሃ ቴሌቪዥን በተሰኘው የዩቱብ ቻናል አዘጋጅ ማዕዛ መሐመድና አቡንቱ የተሰኘው የዩቱብ ቻናል ተባባሪ አዘጋጅ ኢያስፔድ ተስፋዬ ከእስር መለቀቃቸውን ቤተሰቦቻቸው ገለጹ። ናኮር መልካ አጭር ዘገባ አለው። ከአንድ ወር በላይ በእስር የቆየችው ማዕዛ መሐመድ በዋስ ከእስር መለቀቋን ወንድሟ አቶ ዩሱፍ መሐመድ ለአሜሪካ ድምጽ ገልጸዋል። ከሁን በኋላ በአስቸኳይ ጊዜ ዋዥነ ያአሰርናት አይመለከተውም ፍርድ ቤቱ። ከዚህ በኋላ የሰዋ ጉዳይ ተብሎ ቀረም ምንም ነገር የለም። ድንገት እንዲህ ማታ በቃ አስራ ሁለት ሰዓት አላቸው እራት አደል ሊበሉ የዘጋጁ ስሟ ተጠራ። ጥሎ ይዋ ሲዝሽ ነው ጠበቃ ዋጋ ደወለች። አዎ እሱ ነው መጥቶ ቅርብ ስለነበረ እሱ ጥሎ እነዚህ አብረውኝ የታሰሩ ጋዜጠኞች ካልተፈቱ ድረስ ይሄ ሙሉ ነጻነት አይሰማኝም ነው የምትለው። ይሄ ነው መልክቷ። ኡቡንቱ የተሰኘው የዩቲዩብ ቻናል ተባባሪ መስራችና ባልደረባ ኢያስቤት ተስፋይም እንዲሁ ከትናንት በስቲያ መለቀቁን ቤተሰቦቹ ገልጸዋል። ደራሲና ተርጓሚ እንሴኔ መኩሪያም አራተኛ በተሰኘው ፖሊስ ጣቢያ ለአንድ ወር ገደማ ታስሮ ቆይቶ ከሁለት ሳምንት በፊት መለቀቁን በስልክ አረጋግጧል። ለአሜሪካ ድምፅ ናኮር መልካ። በአፍሪካ ከኦሚክሮን ቫይረስ ጋር በተያያዘ አራተኛው የኮቪድ-19 ወረርሽኝ ከተከሰተ ወዲህ ከወረርሽኙ ጋር በተያያዘ የሚደርሰው ሳምንታዊ የሟቾች ቁጥር ለመጀመሪያ ጊዜ በከፍተኛ ደረጃ መቀነሱን የዓለም ጤና ድርጅት አስታወቀ። በያዝነው የጥር ወር ሳምንት ውስጥ በወረርሽኙ የተጋለጡ አዳዲስ ሰዎች ቁጥር በ20 ከመቶ መቀነሱንም ድርጅቱ ዛሬ ባወጣው መግለጫ አስታውቀዋል። ይሁን እንጂ የተመዘገበው የሟቾች ቁጥር አነስተኛ ቢሆንም መሆን ከሚገባው አንጻር ገና መሆኑን ክፍተትና ክትትል የሚያሻጉ ጉዳይ መሆኑን የዓለም ጤና ድርጅት አስታውቋል። በአፍሪካ የዓለም ጤና ድርጅት ዲሬክተር ማትሺዶ ሞኤቲ እንዲህ ይላሉ። ይሁን እንጂ በአራት የአፍሪካ አካባቢዎች የተጋላጮች ቁጥር መቀነሱ ሪፖርት ቢደረግም በሰሜን አፍሪካ ያለውን ሁኔታ በቅርብ እየተከታተልን ነው። በሰሜን አፍሪካ 55 ከመቶ ከፍ ያለ ሲሆን ከዚያ ውስጥ ቱኒዚያ እና ሞሮኮ ከፍተኛ ጭማሪ አሳይተዋል። በዚህ ረገድ ሁለቱ ሀገራቶች የደቡብ አፍሪካ ሀገራቶችን ብልጫ ወስደዋል። ድርጅቱ በአፍሪካ በኦሚክሮን ወረርሽኝ ተጠቂዎችና ሟቾች ቀዳሚ በሆነችው ደቡብ አፍሪካ ባለፉት አራት ሳምንታት የሟቾችም ሆነ የተጋላጮች ቁጥር ማሽቆልቆሉን አመልክቷል በአፍሪካ ውስጥ ቁጥሩ ጨምሮ የታየው በሰሜን አፍሪካ መሆኑን ገልጾ 55 ከመቶ ጭማሪ ማሳየቱንም አስታውቋል በተቀረው የአፍሪካ ክፍል የአዳዲስ ተጋላጮች ቁጥር እንደ አውሮፓ አቆጣጠር እስከ ጥር 16 ድረስ 10.4 ሚሊዮን መሆኑንና የሟቾች ቁጥር 233 ሺህ መሆኑን ድርጅቱ አመልክቷል። ደቡብ አፍሪካ በአፍሪካ የመጀመሪያ የሆነውን የኮቪድ-19 ክትባት መድኃኒት ማምረቻ ፋብሪካ በትናንትና ሁለት መርቃ ከፍታለች። ፋብሪካውን መርቀው የከፈቱት የደቡብ አፍሪካው ተወላጅ ቢሊዮነር ፓትሪክ ሱን ሺዮንግ እና ደቡብ አፍሪካው ፕሬዚደንት ሲሪል ራማፎሳ መሆናቸውም ተመልክተዋል። መራቂዎቹ በወቅቱ ባሰሙት ንግግር ፋብሪካው አፍሪካ ውስጥ የሚመረት የመጀመሪያውን የኮቪድ-19 መድኃኒት ብቻ ሳይሆን የካንሰር ክትባቶችንና ሌሎች መድኃኒቶችን እንደሚያመርት መናገራቸውን ከኬፕታውን የቪኦኤ ሪፖርተር ኪሲ ስታርክ ያደረሰን ዘገባ አመልክቷል። ፋብሪካውን ለማጠናቀቅ 196 ሚሊዮን ዶላር እንደሚያስወጣና እስከሚቀጥለው ዓመት 2025 ድረስ 1 ቢሊየን የኮቪድ-19 ክትባት መድኃኒቶችን እንደሚያመርት ተገልጿል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ከላይቤሪያ ዋና ከተማ ሞንሮቪያ ወጣ ብሎ በሚገኝ አካባቢ ይካሄድ በነበረ አንድ የክርስትና ሃይማኖት ስነ ስርዓት ላይ በተፈጠረ ግርግር መረጋገጥ ቢያንስ 29 ሰዎች መሞታቸውን የአገሪቱ ባለስልጣናት አስታወቁ። ምክትል ማስታወቂያ ሚኒስትሩ ዛሬ በሰጡት መግለጫ በግርግሩ የተጎዱ ሌሎች ሰዎችም ወደ ሆስፒታል መላካቸውን ገልጸዋል። የዓይን ማኞች ለሮይተርስ እንደገለጹት ግርግሩ የተነሳው ስለተያያዙ ቡድኖች በዓሉን በመካፈል ላይ የነበሩትን ሰዎች ለማጥቃት በሞከሩበት ጊዜ በተነሳው መረባበሽ መሆኑም ተመልክተዋል። ብሔራዊ የመራጮች መብትን ለማረጋገጥ የዲሞክራቶቹን የሕግ ረቂቅ ማሳለፍ ያስችላል የተባለው ሙከራ በትናንትና ዕለት በሕግ መወሰኛው ምክር ቤት ውድቅ ሆኗል። የምክር ቤቱ የድምፅ አሰጣጥ ሥርዓትን ለመቀየር ትናንት ረቡዕ የተደረገው ሙከራ በሕግ መወሰኛው ምክር ቤት 52 ለ48 በሆነ ድምፅ ውድቅ ተደርገዋል። ይህም ዓመቱ ሙሉ ሲያከራክርና ሲያነጋግር በፕሬዝዳንቱም ሲራምድ ለቆየው የመራጮች መብት መከበር አደጋ መሆኑ ተነግሯል። ሙከራው ውድቅ የሆነው ሁለት የዲሞክራቲክ ሴናተሮች ከፓርቲያቸው በመለየታቸው አምሳ ለአምሳ እኩል በሆነው የህግ መወሰኛው ምክር ቤት የሪፐብሊካንን ተቃውሞ ማለፍ አስቸጋሪ በመሆኑ እንደሆነም ተመልክተዋል። የምርጫ መብቶች ተሟጋቾች በሪፐብሊካን የሚመሩ ክፍለ ግዛቶች በተለይ ጥቁርና አነስተኛውን ቁጥር ያላቸው የማህበረሰብ ክፍሎች በምርጫው እንዳይሳተፉ እጅግ አስቸጋሪ የሆኑ ህጎችን ያወጣሉ የሚል ስጋት ያላቸው መሆኑን ገልጸዋል። በፌዴራል ደረጃ ለሁሉም ክፍለ ግዛቶች እንዲወጣ የታሰበው ህግ በየክፍለ ግዛቱ ያሉትን አፋኝ ህጎች ለማስቀረት ይረዳል በሚል እምነት እንደሆነም ተመልክተዋል። ፕሬዚደንት ባይደን ከውሳኔው በኋላ ባወጡት መግለጫቸው ውሳኔው እጅግ ተስፋ አስቆራጭ ነው ብለውታል። ይሁን እንጂ ባይደን በመግለጫቸው ለዲሞክራሲ መብት ለመቆም የትኛውንም አማራጭ በመከተል መብቱን እንዲረጋገጥ ለማድረግ እንደሚሰሩ አስታውቀዋል። ባለሙያዎች የሰሜን ኮሪያ ሃይፐርሶኒክ ሚሳይሎች በቀላሉ ሊከታተሏቸውና ሊቀለብሷቸው የማይችሉ በመሆናቸው ደቡብ ኮሪያን ለሰሜን ኮሪያ ሚሳኤል ጥቃት የተጋለጠች አድርጓታል ሲሉ ተናገሩ። የአሜሪካ ድምፅ ካነጋገራቸው ባለሙያዎች መካከል በሚድልበሪ ዓለም አቀፍ የምርምር ተቋም በሞንቴሪ የሚሳኤል ባለሙያ የሆኑት ጀፍሪ ልውስ ይህ እንዳይሆን ደቡብ ኮሪያ ሰሜን ኮሪያ ገና ጥቃቱን ለመሰንዘር እንዳሰበች አስቀድማ ከማምከን የተሻለ ሌላ አማራጭ የላትም ሲሉ ተናግረዋል። ባለሙያ ሉዊስ ትኩረት ከተደረገበት ከሚሳይሉ ፍጥነት ይልቅ ትልቁ አደጋው ሚሳይሉን በአየር ላይ እንደተፈለገው መዘወር የሚቻል በመሆኑ ነው ብለዋል። ገና ሳይነሳ አስቀድሞ የሚመታ እንኳ እንዳይሆን በተንቀሳቃሽ ቦታዎች የሚነሳና አድራሻውን በቀላሉ መሰወር የሚችል በዚያ ላይ ጸረ ሚሳይል መሳሪያ የተገጠመለት መሆኑን ተናግረዋል። አንኪት ፓንዳ የተባሉት ሌላው የኒውክለር ፕሮግራም ተመራማሪ በደቡብ ኮሪያ አስቀድሞ የማምከኛውን ሚሳይል መጠቀሟ የስሌት ስህተት ቢያመጣ ትልቅ አደጋ ሊያስከትል መቻሉን አስታውቀዋል። ሁለቱም ኮሪያዎች በሚያደርጓቸው የሚሳኤል ሽቅድንድም አንዳቸው ቀድመው ሊሰሩት በሚችሉት ስህተት ከትልቅ አደጋ ውስጥ ሊያስገባቸው እንደሚችል ፓንዳ ተናግረዋል። ደቡብ ኮሪያ ጸረ ሚሳኤሎችን በመትከል ብቻ ስንት ቦታ ልትከላከል ትችላለች? በማለት የጠየቁት ብሩስ ቤነት የተባሉት በራንድ ኮርፖሬሽን ከፍተኛ የመከላከያ ተመራማሪ ደግሞ ደቡብ ኮሪያ ሚሳይሎቹን ከመነሻው ሳይነሱ ማምከን የሚያስችላትን ቴክኖሎጂ ላይ ማተኮር አለባት ብለዋል ብሩስ። ይሁን እንጂ ሰሜን ኮሪያ ያሏት ሚሳይሎች እነ ዩናይትድ ስቴትስ፣ ሩሲያና ቻይና ሃይፐርሶኒክ ወይም ከድምፅ አምስት ጊዜ በላይ የሚፈጥኑ ብለው እንኳ የማይጠሯቸው በጣም የተጋነኑ ናቸው ብለዋል። ይህም ሆኖ በዚህ ወር ዩናይትድ ስቴትስ ማዕቀብ ከጣለችባት ወዲህ እንኳ ሰሜን ኮሪያ ሁለት ጊዜ የሚሳይል ሙከራዎችን ማድረጓ ተጠቅሰዋል። በአፍሪካ እንደ ውጤታማ አማራጭ የተያዙትን የሚዋጡ የኮቪድ-19 እንክብሎችን በተመለከተ የአፍሪካ በሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ አካል የሆነው የአፍሪካ የሕብረተሰብ ጤና ተቋም መርክስ ከተሰኘው ኩባንያ ሞልኑፒራቪር የተሰኘውን የሚዋጥ የኮቪድ-19 መከላከያ ክትባትን አቅርቦት በተመለከተ ውይይት መጀመሩን አስታውቋል። ሲዲሲ ይህን ውይይት የጀመረው ከፋይዘር የክትባት አምራች ኩባንያ ጋር ፓክስሎቪድ የተሰኘውን መድኃኒት በተመለከተ የጀመረው ውይይት በቀጠለበት በተመሳሳይ ሰዓት መሆኑን አስታውቋል። የተቋሙ ዳይሬክተር ጆን ኒካንጋንሶንግ ፋይዘርን አሊያም አሜሪካን ብቻ የማናገር ፍላጎት እንደሌላቸው ለሮይተርስ ገልጸው፣ ፋይዘር ከሌሎቹ በተሻለ በሁኔታው ላይ ለመሳተፍ ፍላጎት ስላሳዩ ብቻ ነው ከነሱ ጋር መጀመሪያ ድርድር የጀመር ነው ብለዋል። አሁንም ሁለቱንም ኩባንያዎች እኩል ለማሳተፍ ፍላጎቱ እንዳላቸው አስታውቀዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታ ነው የምሽቱን ዋና ዋና የዓለም ዜና ያሰማን። የተከበራቸው አድማጮች፣ ይህ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ12040 ኪሎ ኸርትዝ እንዲሁም በ31 ሜትር ባንድ በ9485 ኪሎ ኸርትዝ በኢትዮ ሰዓት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥር 12 2014 ዓ ም ምሽት ፕሮግራም ነው። ስርጭቶቻችን ሁሉ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ ይተላልፋሉ። ፌስቡክ ላይቭም ላይ ያለን አት ቪኦኤ አምሃሪክ ላይ እንገኛለን። እንዲሁም በዩቲዩብ፣ በኢንስታግራም፣ በትዊተር አለን ሐሳቦቻችሁንም በየመድረኩ ላይ እንድታንሸራሸሩ እንጋብዛለን። ክቡራትና ክቡራን እስከ ምሽቱ አራት ሰዓት ይቀጥላል ዝግጅታችን። የመሪጌ ይቅርታ፣ የብላቴን ጌታ ወልደ ማርያም አየለ ሽልማቶች፣ ሜዳሊያዎች፣ ኒሻኖች ቤተ መዘክር ገብተዋል። ልጅነታቸው ተምረው ወደ አውሮፓ ሄደው ከዛ ተመልሰው ሀገራቸውን የገነቡት ወጣቶች መሀል አንዱ ብላቴን ጌታ ወልደ ማርያም ናቸው። ብላቴን ጌታ ወልደ ማርያም አየለን የሚመለከት ዘገባ በምሽቱ የባህልና ማህበረሰብ ክፍለ ጊዜ ይዘናል። አሁን የሰዓቱን ዋና ዋና ዓለም አቀፍና የኢትዮጵያ ዜናዎች የሚተነተኑበትን ክፍለ ጊዜ እንጀምራለን። በቅድሚያ የዕለቱን አብይ ርዕስ እናሰማችሁ። የባይደን አመት ስኬቶችና ፈተናዎቻቸው። ፕሬዚደንት ጆ ባይደን የመጀመሪያውን አመት ስራቸውን ትናንት እኩለ ሌሊት ላይ አጠናቀዋል። ዛሬ ሁለተኛውን አመታቸውን ጀመሩ። በዚህ አንድ አመት ውስጥ ግን አርባ ስድስተኛው ፕሬዚደንት ያላቸውን ተቀባይነት የሚያሳዩ ቁጥሮች በህዝብ ዘንድ በየዕለቱ የሚካሄዱ ክትትሎችና ጥናታዊ ቁጥሮች ናቸው፣ እያሽቆለቆሉ መጥተዋል። ፕሬዚደንቱ ለመሠረተ ልማት ግንባታ የሚውል የአንድ ትሪሊዮን ዶላር በጀት አጸድቀዋል በዚህ አንድ ዓመት ውስጥ ሌላ ምጣኔ ሀብቱን ለማነቃቃት ይውላል ያሉት ለማኅበራዊ ድጋፎችም የሚውል የሁለት ትሪሊዮን ዶላር አካባቢ 1.9 ትሪሊዮን ዶላር በጀት ለማጸደቅ በሁለቱም ፓርቲዎች እንደራሴዎች ዘንድ አጠቃላይ ሊባል የሚችል መግባባት ላይ እንዲደረስ አድርገዋል። ግሽበቱ ግን አሁንም እጅግ ያሻቀበ ነው። ኮቪድ-19 አልበገር ብሏል፣ እያንሰራራ ነው። አመቴን ከባድ አድርገውታል፣ እነዚህ ፈተናዎች ብለዋል ፕሬዚደንቱ ትናንት ለጋዜጠኞች በሰጧቸው ቃለ ምልልሶች ላይ ፕሬዚደንት ባይደን የዩክሬንንም ጉዳይ አንስተዋል። ሩሲያ ዩክሬንን ብትወር ምላሽ እንደሚኖርም አስጠንቅቀዋል። የዜና ማዕከላችን ሪፖርተሮች በእነዚህ ርዕሶች፣ በተለያዩ ጉዳዮች ላይ ያጠናቀሯቸው ዘገባዎች አሉ። ስመኝሽ የቆየ እንደሚከተለው አቀናጅታቸዋለች። የመጀመሪያ ዓመት የስልጣን ዓመታቸውን መጠናቀቅ አስመልክቶ ትላንት በዋይት ሀውስ መግለጫ የሰጡት የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ዓመቱን የፈተና ዓመት ሲሉ የገለጹት ሲሆን ጎን ለጎንም በርካታ መሻሻሎች መመዝገባቸውን ተናግረዋል። በተለይ የ1.9 ትሪሊየን ዶላር የኮሮና ቫይረስ ጉዳት ማገገሚያ ለማጽደቅ ስምምነት ላይ መደረሱና የተዳከመውን የሀገሪቱን መሰረታዊ ልማት ለማሻሻል የጸደቀው የአንድ ትሪሊየን ዶላር በጀት ትልቅ ስኬት መሆኑን ባይደን በኩራት ገልጸዋል። መደረግ የማይችል ነገር ቃል አልገባሁም፣ ግን ማድረግ የሚቻለውን ነገር ካያችሁ ግን እጅግ ብዙ ነገር ማሻሻላችንን ማየት ትችላላችሁ። እስካሁን ድረስ ማድረግ ያልቻልኩት ነገር የሪፐብሊካን ፓርቲ አባል የሆኑ ጓደኞችን በዚህ ሀገር ነገሮች እንዲሻሻሉ ማድረግ የሚያስችለውን መንገድ እንዲቀላቀሉ ማድረግ አለመቻሌ ነው። እንደ አውሮፓውያን አቆጣጠር ባለፈው ዓመት መጋቢት ወር ላይ የጸደቀው የኮቪድ-19 መከላከያ በጀት በርካታ አሜሪካውያን ቤተሰቦችንና የንግድ ተቋማትን መደገፍና ድህነትን መቀነስ ቢችልም በከፍተኛ ሁኔታ እያሻቀበ ያለው የዋጋ ግሽበት የድጎማውን ተጽዕኖ እንደቀነሰው አሜሪካውያን ሸማቾች ይገልጻሉ። በኮቪድ ምክንያት ሰዎች ገንዘብ የላቸውም። አሁን ወደ ስራችን ስንመለስ ደግሞ ይሄ መጣ። ዛሬ ያለው የጋዝ ዋጋ እጅግ አስደንጋጭ ነው። በታሳስ ወር ላይ የታየው የሸማቾቹ ዋጋ ባለፈው አመት ከነበረው ጋር ሲነጻጸር የሰባት ከመቶ ጭማሪ አለው። ይህም ባለፉት አርባ አመታት ውስጥ ያልታየ የዋጋ ግሽበት ሲሆን የባይደን አስተዳደር ኢኮኖሚውን ለማንሰራራት የያዘውን እቅድ አቀዛቅዞታል። መጀመሪያ ላይ የነበረው የስራ አጥነት ጥያቄ ባለፈው አመት 812 ሺህ ነበር። አሁን ደግሞ ወደ 210 ሺህ ወርዷል። ስራ አጥነትም የስራ ፈጠራም ፕሬዚዳንቱ ስልጣን ከመያዛቸው በፊት ከነበረው ተሻሽሏል። ከኮቪድ-19 ጋር በተያያዘ ከአመት በፊት የተከተቡት ሰዎች አንድ ከመቶ ነበሩ። አሁን ግን 74 ከመቶ አዋቂዎች ተከትበዋል። በእርግጥ የኮቪድ-19 ክትባት ከ200 ሚሊዮን በላይ ለሚሆኑ አሜሪካውያን የመከላከል አቅም የፈጠረ ሲሆን ኦሚክሮን በቫይረሱ የተያዙና ሆስፒታል የሚገቡ ሰዎችን ቁጥር በድጋሚ እስከሚጨምረው ድረስ ያለፈው ዓመት በተወሰነ መልኩ የተረጋጋ እንዲሆን አድርጓል። የወረርሽኙ በድጋሚ ማንሰራራትና የዋጋ ግሽበቱ ግን የጆ ባይደን ተቀባይነት ወደ አርባ አምስት ከመቶ እንዲወርድ ለማድረግ ትልቅ ሚና እንዳላቸው ኢፕሶስ የተሰኘ የገበያ ጥናት ተቋም የህዝብ ግንኙነት ምክትል ፕሬዚዳንት የሆኑት ማሎሪ ኖዌል ይገልጻሉ። ፕሬዝዳንቱ በምርጫ ዘመቻቸው ወቅት ኮቪድ-19 ለማጥፋትና ምጣኔ ሀብቱን ለማሻሻል እንዲሁም ሕይወት ወደ ቀድሞ እንዲመለስ ለማድረግ ቃል ገብተው ነበር። ወረርሽኙ በተባባሰ ቁጥርም አሜሪካኖች እርግጠኛነታቸውን ያጣሉ። አሁንም ወረርሽኙ መኖሩ የበለጠ እንዲማረሩ ያደርጋቸዋል። ባይደን የተሻለ የኑሮ ዋስትና ለመገንባትና የአየር ንብረት ለውጥን ለመዋጋት እንዲያስችላቸው የጠየቁት የ1.8 ትሪሊየን ዶላር በጀት አሁንም በአሜሪካው የሕግ አስፈጻሚው ምክር ቤት እንደተያዘ ነው። ባይደን በትላንትና ዕለት ባደረጉት ንግግርም ምናልባት ግዙፉ እቅዳቸው በትንንሹ መከፋፈል ሊኖርበት እንደሚችል የተናገሩ ሲሆን አስተዳደራቸው ሀገሪቱ ያላትን የኮቪድ-19 ምርመራ አቅም ኦሚክሮን ካስከተለው ወረርሽኝ በላይ እንዲሆን ማድረግ እንደነበረበት አምነው ተቀብለዋል። ከዚህ በተጨማሪ ዩናይትድ ስቴትስ ከአፍጋኒስታን የወጣችበት እጅግ ስርዓት አልባ መንገድ ባይደን በመራጮች እይታ የነበራቸው ተቀባይነት በከፍተኛ ሁኔታ እንዲያሽቆለቆል አድርጓል። የባይደን አንደኛ ዓመት የስልጣን ዘመን ሲጠናቀቅ ከራሺያ ጋር ያላቸው ግንኙነትም እንዲሁ ከፍተኛ ውጥረት ውስጥ ገብቷል። ባይደን በትላንቱ ንግግራቸው የራሺያ አቻቸው ዩክሬንን እንዳይወሩ በማስጠንቀቅ የውጭ ጉዳይ ሚኒስትራቸው በዚህ ሳምንት በዩክሬን ዋና ከተማ ኪየቭ ያስተላለፉትን መልእክት አጠናክረዋል። ራሽያ ወረራ ከፈጸመ ተጠያቂ ይሆናል። ምላሹ በድርጊቱ መጠን ይሆናል። መጠነኛ ወረራ አድርጎ ምን ማድረግ እንዳለብን መደራደር አንድ ነገር ነው። ግን አሁን ድንበር አካባቢ ባሰባሰቡት ኃይል መጠን ማድረግ የሚችሉትን ያክል የሚያደርጉ ከሆነና ዩክሬን ላይ ወረራ ከፈጸሙ ለራሽያ ትልቅ ቀውስ ነው የሚሆነው። አጋሮቻችን ከፍተኛ ዋጋ ለማስከፈል ና በራሽያ ና በራሽያ ኢኮኖሚ ላይ ትልቅ ጉዳት ለማድረስ ዝግጁ ናቸው ባለፉት ሳምንታት የራሽያ ፕሬዚዳንት ቭላዲሚር ፑቲን በአስር ሺዎች የሚቆጠሩ ወታደሮችን በዩክሬን ድንበር ያሰባሰቡ ሲሆን ዩክሬን ና ዩናይትድ ስቴትስ ድርጊቱ ግልጽ ማስፈራሪያ ነው ሲሉ ቆይተዋል በሁለቱ ሀገራት መካከል የተፈጠረውን ውጥረት ለማርገብ ባይደን ና ፑቲን ታህሳስ ወር ላይ ሁለት ጊዜ በስልክ የተወያዩ ሲሆን ባለፈው ሳምንት የዲፕሎማሲ ቡድኖቻቸው በሶስት የአውሮፓ ሀገራት ላይ ስብሰባ አድርገዋል። በቴክሳስ ዩኒቨርሲቲ የታሪክ መምህር የሆኑት ጀርሚ ሱሪ ባይደን ከራሺያ ጋር ያላቸው ግንኙነት ምን መምሰል እንዳለበት ከቀዝቃዛው ጦርነት ተምረዋል ይላሉ። በቀዝቃዛው ጦርነት ጊዜ አቋምን ግልጽ ማድረግ አስፈላጊ ነበር። አሁንም ቭላድሚር ፑቲን አሜሪካ ያላትን ቁርጠኝነት አሳንሰው እንዳያዩ ግልጽ ማድረግ ያስፈልጋል። ዩናይትድ ስቴትስ ያላት ግብ አንድ እንደሆነም እያሳየ ነው። ዩክሬንን አሁን ወደ ኔቶ የማምጣት ዓላማ የለንም፣ ግን ደግሞ የኔቶን የወደፊት እጣ ፈንታ የውጭ ኃይል እንዲቆጣጠረው መፍቀድ አይኖርብንም። ይህንን መስመር በግልጽ ማስቀመጥ አስፈላጊ ይመስለኛል። የሁለቱ ሀያላን ሀገራት የወደፊት ሂደት አለየለትም። ለአሁኑ ብሊንከን ከራሽያ አቻቸው ጋር አርብ ለመነጋገር ቀጠሮ የያዙ ሲሆን ባይደን እንደሚሉት ፑቲን ቀጣዩን እርምጃቸውን እስኪወስኑ ዩክሬን በንቃት ሁኔታውን መከታተሏን ትቀጥላለች። ስመኝሽ የቆየነች በቪኦኤ ዜና ማዕከል የተጠናቀሩ ዘገባዎችን አቀናጅታ በመጽሔቱ ክፍለ ጊዜ የመጀመሪያ ዘገባ ላይ ያሰማችን መጽሔት ነው እየተከታተላችሁ ያላችሁት። ከአሜሪካ ድምፅ ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ወደ ተከታዩ የመጽሔቱ ርዕስ እናልፋለን። እንግዲህ የዩክሬን ነገር ከተነሳ አይቀር፣ ዩክሬን ኡክራይናም ሲባል ብትሰሙ እሷው ነች። የሩሲያ ነገር ከተነሳ አይቀር፣ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ነገር ከተነሳ አይቀር፣ እዚያው ዩክሬን ውስጥ ትናንትና ካደረጉት ንግግር በኋላ፣ ከዩክሬን አቻቸው ጋር ካደረጉት ውይይት በኋላ ከአሜሪካ ድምፅ ጋር ቁጭ ብለው ነበረ ዋና ከተማይቱ ኪየቭ ላይ ሩሲያ ብትወር ዩክሬንን ምላሹ ብርቱ ሊሆን እንደሚችል አስጠንቅቀዋል። በዚህ ጉዳይ ላይ ለአሜሪካ ድምፅ የሰጡትን መግለጫ አንተርሳ የዲፕሎማሲ ጉዳዮች ከፍተኛ ሪፖርተራችን ሲንዲሴን ያጠናቀረችውን ዘገባ ኤደን ገረመው እንደሚከተለው አዘጋጅተዋለች። ሩሲያ ወታደሮቿን ከዩክሬን ጋር ወደምትጋራው ድንበር እያስጠጋች ባለችበት በአሁኑ ሰዓት የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዩናይትድ ስቴትስ ለዩክሬን ያላትን የማይበገር ድጋፍ ለማሳየት ወደ ዩክሬን ዋና ከተማ ኪየቭ አምርተዋል። ከአሜሪካ ድምጽ ጋር በኪየቭ በነበራቸው ቃለ መጠይቅ የሁኔታውን ከባድነት ተናግረዋል። በቅድሚያ ለሩሲያ ግልጽ የሆነ ምርጫ አስቀምጠናል። በአንድ በኩል ውይይትና ዲፕሎማሲን፣ በሌላ በኩል ደግሞ ግጭትና ውጤቱን መቋቋም። ብሊንከን በድንበር አካባቢ ስጋት በጨመረበት በአሁኑ ሰዓት ወደ አካባቢውም ተጉዘዋል። ዛሬ ይህንን በምናወራበት ሰዓት ሩሲያ መቶ ሺህ የሚሆኑ ወታደሮቿን ወደ ዩክሬን ድንበር በማስጠጋት ስጋት መሆኗን ጨምራ አቀጥላለች። በሌላ አጭር ትዕዛዝም ይሄ አሃዝ ሊጨምር ይችላል። አሁን ላይ የሩሲያ ትልቁ ስኬቷ በዩክሬን ድንጋጤንም በመዝራት የዩክሬንን ማህበረሰብ ከውስጡ ማናጋት ነው። እንደሚመስለኝ ፕሬዚደንት ዘለንስኪ አሊያም ፕሬዚደንት ባይደን ፑቲን እያሳዩ ባሉት እጅግ የበዛ ጦር ምክንያት ስጋት ውስጥ በመግባት የሆነ ነገር እንዲለቁላቸው ይሻሉ። እስካሁን ድረስም ፕሬዚደንት ዘለንስኪና ፕሬዚደንት ባይደን ለእንደዚህ አይነቱ እንቅስቃሴ በእጅ እንደማይሉ ግልጽ አድርገዋል። የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ የሩሲያው ፕሬዝዳንት ቭላድሚር ፑቲን ዩክሬንን ለመውረርና ላለመውረር እያመዛዘኑ ባሉበት በአሁኑ ሰዓት ለሩሲያ ጠንካራ መልእክት ለማስተላለፍ ሲባል የተደረገውን የብሊንከንን ጉዞ አመስግነዋል። ዊልያም ታይለር በዩናይትድ ስቴትስ የሰላም ተቋም ባልደረባ ናቸው። ፕሬዚደንት ባይደን እና ፕሬዚደንት ዜሌንስኪ እስካሁን በቁርጠኝነት እንደቆሙ ፑቲንን አንገታቸውን እያስደፉ ይገኛሉ። ብሊንከን በኪየቭ የነበራቸውን ቆይታ ከጨረሱ በኋላ ወደ በርሊን በማቅናት ከቁልፍ የአውሮፓ ሀገራት አቻዎቻቸው ጋር የተገናኙ ሲሆን በመቀጠልም ወደ ጄኔቫ በማቅናት የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ተገናኝተዋል። ብሊንከን ከውጭ ጉዳይ ሚኒስትሩ ጋር ስለነበራቸው ቆይታ ለአሜሪካ ድምጽ ተከታዩን ብለዋል። በአንጻሩ በጀኔቫ ተገናኝተን ባለፉት አስር ዓመታት ውስጥ ስለነበረው ሁኔታ መወያየታችን ለእኔ ዲፕሎማሲው ክፍት መሆኑን የሚያሳይ ተስፋ ሰጪ ምልክት ነው። ይህ በእንዲህ እንዳለ ማክሰኞ ዕለት የብሪታንያ ወታደራዊ ድጋፍ ዩክሬን ራሷን ከሩሲያ ጥቃት መከላከል እንድትችል የሚያደርጋትን ጸረ ታንክ መሳሪያ በመያዝ ለዩክሬን ድጋፉን ለማሳየት ኪየቭ ገብቷል። ኤደን ገረመ ሆነች የሳየ ሲንዲሴንን ዘገባ አሰናድታ ያሰማናችን። ወደ ተከታዩ ዘገባ እናልፋለን። አዲስ አበባ ይወስደናል። የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት ሚኒስትር የውጭ ጉዳይ ማሊፊ እና አዲሱ የአፍሪካ የምስራቅ አፍሪካ ልዩ ልዑክ አምባሳደር ዴቪድ ዞተርላንድ አዲስ አበባ ናቸው። ማምሻውን ከኢትዮጵያ ከፍተኛ ባለስልጣናት ጋር ይገናኛሉ ተብሎ ሲጠበቅ ነበር። እስከ ቅርብ ሰዓት ድረስ እየተከታተልኩኝ ነበር። እስካሁን ድረስ የወጣ ዜና የለም። ማንኛውንም ዜና ይሄ ዝግጅት እስከሚጠናቀቅ ድረስ ከደረሰን እናሰማችኋለን። ለማንኛውም በዚህ ጉዳይ ላይ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ ለጋዜጠኞች ማብራሪያ ሰጥተው ነበረ። መለስካቸው አማሃ ተከታትሏል። ወደ ዘገባው እንለፍ። አምባሳደር ዲና ከጋዜጠኞች የቀረበላቸውን ጥያቄዎች ተንተርሰው የዩኤስ አሜሪካ ረዳት የውጭ ጉዳይ ሚኒስትር ሞሊ ፊና አዲሱ፣ በአፍሪካ ቀንድ የዩኤስ አሜሪካ ልዩ መልዕክተኛ ዴቪድ ሳተርፊልድ በኢትዮጵያ ስለሚያደርጉት የሥራ ጉብኝት ተናግረዋል። መግለጫውን እስከ ሰጡበት በነበረው ጊዜ ትናንት ወይም ዛሬ ሁለቱም ባለሥልጣናት አዲስ አበባ ገብተው ሊሆን እንደሚችል ግምታቸውን ሰጥተዋል። እነዚህ ሁለት የአሜሪካ ባለሥልጣናት ከኢትዮጵያ መንግሥት መሪዎች ጋር እንደሚነጋገሩም ጠቁመዋል። ስለሚያገኟቸው የኢትዮጵያ መንግሥት ባለሥልጣናት ማንነት ግን አልገለጹም። ቪኦኤ አዲስ አበባ ከሚገኘው የዩኤስ አሜሪካ ኤምባሲ ባገኘው መረጃ መሠረት ረዳት የውጭ ጉዳይ ሚኒስትሯና ለአፍሪካ ቀንድ ልዩ መልእክተኛው ከአስር ቀናት በፊት ጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት ጆ ባይደን በስልክ ባካሄዱት ገንቢ የተባለ ውይይት ላይ በመመስረት ወደፊት በሚደረጉ እርምጃዎች እንደሚወያዩ ይናገራል። ይኸው የጽሑፍ መረጃ እንደሚለው አሁን የተከፈተውን የሰላም በር በመጠቀም የአየር ጥቃትና ሌሎችም ግጭቶችን ማቆም፣ ለተኩስ አቁም ድርድር ማድረግ፣ ሁሉንም የፖለቲካ እስረኞች መፍታት፣ ያልተቋረጠ ሰብአዊ እርዳታን ማስቀጠልና ሁሉን አቀፍ ለሆነ ብሔራዊ ውይይት መሰረት መጣል በሚሉ ጉዳዮች ላይ ከኢትዮጵያ ባለሥልጣናት ጋር ይወያያሉ። ከኢትዮጵያ መንግስት እስከ ዛሬ በይፋ በሚወጡ መግለጫዎች የፖለቲካ እስረኞች መኖራቸውን ወይም መንግስት በአሸባሪነት ከፈረጃቸው አካላት ጋር ለመወያየት መወሰኑን የሚያሳይ መግለጫ የለም። ከኤምባሲው የተገኘው መረጃ እንደሚለው ረዳት ሚኒስትሯ ሞሊፊ ከዚህ በፊት አዲስ አበባ በሚገኘው ኤምባሲ የሚስዮኑ ምክትል ኃላፊ ሆነው አገልግለዋል። አምባሳደር ዲና በተጨማሪ እንዳብራሩት ሰላሳ አምስተኛው የአፍሪካ ሕብረት የመሪዎች ጉባኤ ከሁለት ዓመታት ወዲህ ለመጀመሪያ ጊዜ በአካል መካሄዱ እንዲሁ በዋዛ የተገኘ እንዳልሆነ ነበር ያስረዱት። ወደዚህ ለመድረስ ብዙ ዲፕሎማሲያዊ ውጣ ውረድ ነበረበት ብለዋል። ከተለያዩ የአፍሪካ መሪዎች፣ ከተለያዩ ተጽዕኖ ፈጣሪ ወገኖች ጋር ብዙ ሎቢ ስራዎች ተሰርተው መጨረሻ ላይ ተሳክቷል ማለት ነው እና በአካል በአዲስ አበባ ከተማ እንዲካሄድ ሰላሳ አምስተኛ የመሪዎች ጉባኤ ተወስኗል። አምባሳደር ዲና በተጨማሪ እንዳብራሩት ይህ ስኬት የተገኘው አንድም ኢትዮጵያ ለአፍሪካ አህጉር ነፃነት ባበረከተችው አስተዋጽኦ ነው። ለማንኛውም ግን ይህ የመሪዎች ስብሰባ የሚያስተላልፈው ዋነኛ መልእክት ስለ ሀገሪቱ ሰላምና መረጋጋት በወሬ የተነዛውን በተጨባጭ የሕይወት እውነታ መናድ መሻሉ ነው ብለዋል። የዚህ ጉባኤ መካሄድ ተለመደ። በኢትዮጵያ ውስጥ ልምድ አለ፣ የካበተ ልምድ አለ። ኢትዮጵያ ይህን ጉባኤ መሪዎችንም የሚኒስትሮችንም የማስተናገድ ለሆስፒታሊቲ ኢንዱስትሪያችን ደግሞ ይሄ ጠቀሜታው በጣም ብዙ ነው የሚሆነው። ለትራንስፖርት ሴክተሩም ትልቅ ጠቀሜታ ነው የሚኖረው ከአገር ገጽታ ግንባታ ባሻገር ማለት ነው። ከሁሉ በላይ ግን ትልቁ መልእክት ኢትዮጵያ ሰላም የላትም ተረጋጋች አይደለችም የሚለውን ናሬቲቭ ከመሰረቱ ነቅሎ ይጥለዋል ማለት ነው። መለስካቸው አማሃ ያጠናቀረውን ዘገባ ነበረ ከውጭ ጉዳይ ሚኒስቴር እያሰማናችሁ ወደ ተከታዩ ዘገባ እናልፋለን። ተከታዩ ዘገባ ወደ መቀለ ይወስደናል። ላለፉት ሰባት ወራት ወደ ትግራይ መድኃኒትም ሆነ የሕክምና መገልገያ መሳሪያ ባለመግባቱ ምክንያት ያረጁ ወይም ቀናቸው ያለፈ መድኃኒቶችን ለህሙማን ለመስጠት መገደዳቸውን የጤና ባለሙያዎቹ ለአሜሪካ ድምፅ ተናግረዋል። አንዳንድ መጣል ያለባቸው ወይም ለአንድ ጊዜ አገልግሎት ብቻ እንዲውሉ የተፈቀዱ መርፌዎችን፣ ጓንቶችን የመሳሰሉና ሌሎችም መገልገያዎችን እያጠቡና እየደጋገሙ ለመጠቀም መገደዳቸውንም ተናግረዋል። ሙሉጌታ አጽበሃ ከዚያው ያጠናቀረው ዘገባ ዝርዝሩን ይዟል። ወደዚያው እንለፍ። ويزورو برهان تخلى برهان بالفو او طورنته جامر كمي نوروبات يتغراي سمناوئ مئراب زون تحتيا ديابوردم ردم عدصا صر كميت كمي طر ወደ ሐውዜን ሂደው ከቤተሰብ ጋር ተጠልለው እየኖሩ እንዳሉ ይናገራሉ። በደማቸው የኤች አይቪ ቫይረስ እንዳለባቸው የሚናገሩት ወይዘሮዋ በመቀለ ሆስፒታል ጸረ ኤች አይቪ መድኃኒት እንዲሰጣቸው እየጠየቁ ነው ያገኘኋቸው። ላለፉት አራት ዓመታት የጸረ ኤች አይቪ መድኃኒት እየተጠቀሙ እንደቆዩ የተናገሩት ወይዘሮ ብርሃን በአሁኑ ጊዜ መድኃኒት ማግኘት አለመቻላቸው ገልጸዋል። በራብ በመድኃኒት መጣት የለም ስለተዋልኩ ከባለሙያዎች ና ከሐኪሞች ምንም የለንም ይኸው ክፍት ነው ተብያለሁ። እንደዚህ በማለታቸው ደግሞ እኔ ምን ያርጋለሁ? እነሱስ እያየሁት አይደለም እንዴ? ራሴ በቃ ወደ ሞት ነው የምጠብቀው ያለሁት እንጂ ምንም የምጠብቀው ነገር የለኝም። ካሁን ሰዓት ሰው አደለንም እንዴ? ተፈጠርነው ሰው አደለንም እንዴ? ከሱ እንደ ፍጡር ሰው ማየት አለበት። በእኔ እንደዚህ ነው ስለ ራሴን የምገልጡ ከልጆሽን ጋር ና ከራሴን አግኝቼ ያለሁት ራሴን የማውቀ ትንሽ ከፊት ቸበረይን ምስታዳደርባት የነበር ትቻታለሁ መድኃኒት ውን የለኝም ተብዬ አሁን በመድኃኒት እጥረት ነው ተይዘን ያለ፣ በምግብ እጥረት በሁሉ ነገር እና ከዚህ ምን ልበል፣ ምንም በቃ ቃላት ያጠረብኝ ነው ያለ ለመግለጹ ውን ግልጽ ሁኛ ልገልጥልስ እጥረት አለብኝ፣ በቃ ለምን አልቻልኩበትም። በመቀለ ሆስፒታል የፋርማሲ ክፍል ኃላፊ አቶ ገብረ አባበበም በሆስፒታሉ ለተመላላሽ ታካሚዎች ይሰጥ የነበረ መድኃኒት በአሁኑ ጊዜ የለም ብለዋል። የሽኳር የለንም፣ የደም ብዛት እና እነዚህ ደግሞ ተኝቶ የሚታከምበት እና ተመላሽ የሚታከምበት እንዲሁም የሰነ አእምሮ ችግር ያለባቸው ሰው የሚወስዱት የለንም። እንደገና እዚህ ተኝቶ የሚታከምበት አለ። በዚህ በኤመርጀንሲ በጊዜው በዛ ጦርነት አንዳንድ ሲቪሊያን ጉዳት ስለሚኖር የእነሱ የሚጥ መድረግ የሚሆነም የጎዝ ግላብ ምናምንም የለንም እና እንደምታየው እንዳየሁም ኦልሞስት ወደ ነን ወርደን ያለን ኤች አይ ቪም የለንም። ኦልሞስት እስካሁን ነበር ኦፍኮርስ ከትናንት ይጠቀሙበት ነበር። አሁንም ዛሬ ምንም የለንም፣ ሪፖርት እንደተደረገልኝ ያው የለንም። የክትዋቱን እንዲሁም ማለት ነው። በአሁን ጊዜ ሆስፒታሉ የመጠቀሚያ ጊዜያቸው ያለፈ መድኃኒቶችም ለታካሚዎች እየሰጠ ነው ብለዋል። መከልከል ያለበት ምኑም ላይ የሚለው ትኩረት ማድረግ ያለበት ኢትዮጵያ መንግስትም እንደዛ ማድረግ ያለበት ይመስለኛል። የት ላይ ነው መከልከል ያለበት የሚለው ምክንያቱም ነው ሰው ከሌለ ከሰው ልትመራ ችልም፣ የታወቀ ነው። ስለዚህ መከልከል ያለብኝ የት ላይ ነው የሚለው አስተውሎ መድኃኒት ቢልክልን ጥሩ ነው። ሰው ይቀጥላል፣ መቼም ሰው አያልቅም፣ የሚቀጥል ይቀጥላል። ግን መጨረሻ ይሄ ቁርሾ የታሪክ እንትን ነው እየሰራ ያለው እና መገንዘብ ያለበት የዓለም ህዝብ መገንዘብ ያለበት ብዬ አስባለሁ። ምክንያቱ መድኃኒት መላክ አለበት አሲስም ታይም ሌላውም እንዲሁም ማለት ነው እንጂ መድኃኒት ካልተላከ ሰው ሊኖር አይችልም። ሰው ካልኖረ ሀገር ሊኖር አይችልም። መንግስትም ሊኖር አይችልም። አሲስም ታይም ማለት ነው። በሆስፒታሉ ባለሙያዎች የሚጠቀምባቸው የእጅ ጓንት ታጥበው አገልግሎት ላይ ሲውሉ አይቻለም። የመቅሎ ሆስፒታል ስራ አስኪያጅ ዶክተር ፊሊሞን መስፍን ላለፉት ሰባት ወራት ወደ ሆስፒታሉ የገባ የሕክምና መሳሪያና መድኃኒት የለም ብለው በዚህም ሆስፒታሉ ስራ ሊያቆም የሚችልበት ደረጃ ደርሰዋል፣ ብለዋል። እስካሁን የነበረን ትንሽ ነገሮች ያሟተ እየተከፋፈል ቆይተናል። በጣም በተለይ ከባለፈው ወር ጀምሮ አሁንም በጣም እየተባባሰ ያለው ግን ምንም አይነት መድኃኒቶች ማግኘት ወደማንችልበት ደረጃ ደርሰናል። በሽተኞቻችን ትራንስፖርት በሌለበት፣ ባንክ በሌለበት ጊዜ በጣም ብዙ መንገድ ተጉዘው በእግራቸውም፣ በሌላ ትራንስፖርት እጥፍ ከፍለው በጣም ብዙ ብር ከፍለው ሲመጡ መድኃኒት ልንሰጣቸው አልቻልንም። ፊታቸው እያየን እኛም ልክ እንደነሱ አዝንን ከመመለሱ ውጭ ሌላ አማራጭ የለንም። በዚህ ሰዓት በሽታቸው ማወቅ ብንችልም መድኃኒቶቹ እጃችን ላይ ስለሌሉ ወደ ቤታቸው እንዲመለሱ፣ በሽታው ሌላ ነገር ካልመጣ በስተቀር ሌላ አዲስ መፍትሄ ካልመጣ በስተቀር ሞታቸውን የሚጠባበቁ ፔሽንቶች ወይም ደግሞ በሽተኞች ነው። በስ ያለው አሁን በተለይ በህጻናት በረሃብ ማልኒውትሪሽን በምንለው ክትባትም የለም ብዙ ብዙ መድኃኒቶች ክሮኒክ ዲዝ ምንላቸው እንደ ስኳር ደንግፊት ብዙ ብዙ በሽታዎች ምንም አይነት መድኃኒት የለንም አሁን የትግራይ ጤና ቢሮ ምክትል ኃላፊ ዶክተር ኢሳያስ 80 በመቶ የትግራይ ጤና ተቋማት ሆን ተብለው እንዲወድሙና እንዲዘረፉ ተደርጓል ያሉ ሲሆን ለደምና ሌሎች መጥረጊያ የሚሆን በሕክምና ባለሙያዎች ጎዝ ተብሎ የሚጠራ በመታጣቱም ከህዝብ ነጠላና ኩታ እየተሰበሰበ ነው ሲሉ ገልጸዋል። በምግብ እጦት የታመሙ ህጻናት እየታከሙ አይደለም ያሉት ዶክተር ሬም ክትባት ባለመኖሩም አሁን ያለው ችግር ብቻ ሳይሆን ቀጣይ ትውልድም የሚያጠፋ ነው በማለት ገልጸዋል። ሰብ ከም ቆጥሊ ክረግፈሉ አብዝ ክለሉ ደረጃ በፅሕና አለና በአሁኑ ጊዜ ሰው እንደ ቅጠል ሊረግፍ የሚችልበት ደረጃ ደርሰናል። ስለዚህ የትግራይ የህክምና ሁኔታ በዚህ የከፋ ደረጃ ነው ደርሶ ያለው ነው ያሉት። በቅርቡ የዓለም ጤና ድርጅት ይሁን የቀይ መስቀል ማህበር በትግራይ የጤና ጉዳይ አስመልክቶ የሰጡት መግለጫ ያለው ሀቅ የሚያሳይ ነው ብለዋል ዶክተር ሬም። ያለው ችግር ለመፍታትና ቀጣይ ከሚፈጠር ከባድ ጉዳት ህዝቡን ለማዳን አለም አቀፍ ማህበረሰብ ተጽዕኖ በማሳደር ወደ ትግራይ በቂ የህክምና መሳሪያና መድኃኒት እንዲገባ ሊያደርጉ ይገባል ብለዋል። ለአሜሪካ ድምፅ ሙልጌታ አጽበሃ መቀለም ክቡራትና ክቡራን አድማጮች የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። ይህን ዝግጅት ስርጭት ከአሜሪካ ድምፅ እየተከታተላችሁ ያላችሁት ከ በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ ነው። ከዚህ መደበኛ ስርጭታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል የሚተላለፍላችሁን ጋቢና ፕሮግራማችንን እንድትከታተሉም እንጋብዛለን። ከአማርኛው ጋር ከዚህ መደበኛ ስርጭት ጋር ተመሳሳይ በሆኑ የአየር ሞገዶች በሳተላይትም በአጭር ሞገድም ከሁለት ሰዓት ተኩል እስከ ሶስት ሰዓት ድረስ በኦሮምኛ ከአራት ሰዓት እስከ አራት ሰዓት ተኩል በትግርኛም ስርጭቶቻችንን፣ ዜናዎቻችንን፣ ዝግጅቶቻችንን ለእናንተ እናደርሳለን። አብራችሁን ሁኑ። በዌብሳይት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ አለን። በፌስቡክ፣ በኢንስታግራም፣ በትዊተር፣ በዩትብ አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ፣ ሐሳቦቻችሁን አንሸራሽሩ። በተጨማሪም አስተያየቶቻችሁን መላክ ብትፈልጉ የተከበራችሁ አድማጮች ወደ እኛ እባካችሁ ላኩ። እናስተናግዳለን፣ እናስተላልፋለን። በስልክ ቁጥራችን 2022059942 የውስጥ ውስጥ መስመር 14 ላይ በድምፅ በተቀረጸው መመሪያ መሰረት አኑሩ። ነፃ ስልክ ነው፣ ተዘዋዋሪ ነው። ከኢትዮጵያ ለምትደውሉ 97 ደውላችሁ እንዲያገናኛችሁ ብትጠይቁ ያገናኟችኋል። አድራሻችን በኢሜይል ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ነው። በነገራችን ላይ ድምጻችሁን ቀርጻችሁም አያይዛችሁ አታች አድርጋችሁ ብትልኩልን እንደዚሁ የጠራ አድርጋችሁ ይደርሰናል። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ጀስቲን ትዊትስ በስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። የምስልና የቪዲዮ ቅንብር ቴክኒሽያኗ ዘይነብ አብዱራህማን ነች። ቪዲዮ ኤዲተሮቻችን ግርማ ደገፋና ሲሳይ አሸናፊ የምትመለከቷቸውን ምስሎች ሲያቀናብሩ ሲያዘጋጁ ውለው አምሽተው እናንተ እይታ ላይ አድርሰዋል። የዌብና ማህበራዊ መገናኛ ብዙሀን ፕሮዲውሰራችን በሁሉም የዌብና የማህበራዊ መገናኛ ገጾቻችን ላይ ያሉ ስርጭቶቻችንን እየተከታተለች ያለችው ፕሮዲሰሯ ፕሮዲውሰሯ አበባየሁ ገበያው ነች። ዋና አዘጋጅ ሲሆን ግርማ እያስተናገድኳችሁ ደግሞ ያለሁት ሶሎሞን አባተ ነኝ። አሁን ከምሽቱ ሦስት ሰዓት ከሰላሳ ዘጠኝ ደቂቃ ነው። አዲስ አበባ ላይ ጥቂት ሰከንዶች ይቀራሉ። ወደ ተከታዮቹ ዘገባዎች እናልፋለን። ተከታዩ ዘገባ ወደ ወሎ ይወስደናል። የጥምቀት በዓል በድምቀት መከበሩን መስፍን አራጌ ከዚያ ዘግቧል። በተለይ እነዚህ አካባቢዎች የጦርነት ወላፈን ያለፈባቸው በመሆናቸው የጥምቀት የዘንድሮ አከባበር ለየት ያለ እንደነበረ ወይም ለየት ያለ እንደሚያደርገው ክብሩን መስፍን አራጌ ያነጋገራቸው ምዕመናን እና በበዓሎቹ ላይ የተገኙ ሰዎች ገልጸዋል። እስቲ ወደ ዘገባው ልምራችሁ። ከለጋ አምቦ ቃቅላ ህጻናት እስከ እድሜ ጠገባ አዛውንት ከምዕመን እስካንቱ የተባሉ የሃይማኖት አባቶች ከልጃገረድ ወልደው እስከ ዳሩ እናቶች የሌለ የለም። የደሴ ከተማ ጎዳና ጥምቀትን በዝማሬ ባደመቁ የሰንበት ትምህርት ቤት ተማሪዎች፣ ታቦት ይዘው በግርማ ሞገስ በሚራመዱ ካህናት፣ ልዩ መንፈሳዊ ትርኢትና እንቅስቃሴ በሚያሳዩ የሃይማኖት አባቶች፣ በአጀባ አምረው በህብር በሚያቀኑ ምዕመናን ተጥለቅልቋል። ስነ ስርዓተ ጥምቀቱ ከመንፈሳዊ በዓልነቱ ባሻገር ባህላዊ ትውፊቶች ጎልተው የታዩበት በምዕራባውያኑ ቀለም ሳይሆን ባበሻዊ ውበት የተሸመኑ ውብ አልባሳት የደመቁበት ታሪክ በዛሬ ወራሾቿ የተዘከሩበት ነበር። ጣትንሳ ያያሌው ዛሬ ያከበር ነው ሁለት በዓል ነው የሚለው ከዛ ጭፍን ወቅት መላቀቅ አንድ ትልቅ ስርዓት ነው። ከዛ ሁለተኛው ደግሞ ዛሬ ጥር 11 የሚከበረው የጌታችን የመድኃኒታችን የኢየሱስ ክርስቶስ የጥምቀት በዓል ነው። ስለዚህ ህብረተሰቡ ጋር ሌላ የመንፈስ ጥንካሬ የጨመረ በዓል ነበር ማለት ነው። እንደ ህዝብ ህወት ከተማዋን ተቆጣጥሮ በቆየባቸው አንድ ወር ገደማ ከተማዋ ውስጥ እንደነበሩ የተናገሩት ሳራ ስዩም በበኩላቸው በአጭር ጊዜ ውስጥ ያልጠበቁት በመሆኑ ምስጋና ለፈጣሪ ይድረስ ብለዋል። እግዚአብሔር ብዙም አልጨከነብንም እንደዚህም በአጭር ጊዜ እንዲነጻ እንወጣለን ብለን አስበን አናቅም ነበረ፣ ግን እግዚአብሔር ታላቅ ነው። ለእኔ ብቻ ሳይሆን ሁሉም እንዳያችሁን የደሴ ሰው እንዴት እንደነበረ ይችን ቀን ይችን ሰዓት እንዴት በደስታ እንዳሳለፈ አይታችሁታል። እግዚአብሔር ይመስገን፣ አንደኛ በነፃነት ሁለተኛ ደግሞ ከተለያየው ቤተሰብ ጋር ከተለያየው ዓለም ጋር ከብዙ ነገር ሁኖ አብረን መተው እንግዶቹ ሁሉ አብረን መተን ስናይ ስሜታችንም መግለጽ በጣም ከባድ ነበረ እና ደስ ይላል። በጣም ነው ደስ ያለን ሁላችንንም። የደቡብ ወሎ ሀገረ ስብከት ስራ አስኪያጅ ሊቀ ምእመራን ብርሃነ ሕይወት በዓሉ ለእምነቱ ተከታይም ሆነ ለኢትዮጵያውያን ትርጉማለው ይላሉ። በደሴ ከተማ ለአንድ ወር ያህል በጭንቅ በችግር ውስጥ ነበርን። እግዚአብሔር ቸር ነው። እሱ ደርሶልን አላግባብ ምንም በደል ሳናደርስባቸው አማራ ላይ ሂሳብ እናወራርዳለን ብለው የመጡ በእውነት ፊት ለፊትም ራሱ ቁመን ነግረናቸዋል። እዚሁ በነበሩበትም ሰዓትና አግባብነት የሌለው ስራ ነው እየሰራቸው ያላ የአማራ ህዝብ አልበደላችሁም ብለን ስንሟገታቸው የነበሩትን ሰዎች ወደ አካባቢያቸው መንግስት መልሶልን፣ ምህረት አግኝተን፣ በብርሃን ውስጥ ሆነን ይህንን ታላቅ በዓል በማክበራችን ትልቅ አንድምታ አለው ለእኛ ማለት ነው። እግዚአብሔር ባወቀ እኛ ባላወቅ ነው እና ባላሰብ ነው በአንድ ወር ጊዜ ውስጥ ከዚህ ችግር ነጻ እንወጣለን በብርሃን ውስጥ እንመላለሳለን ብለን አላሰብንም። እውነት ለመናገር ትናንትና በጨለማ ውስጥ ነበር። ከአንድ ወር በኋላ ደግሞ በእንዲህ አይነት ብርሃን ውስጥ እየተመላለስ ይህንን በዓል በደስታ በማክበራችን እጅግ በጣም ትልቅ አንድምታ አለው። ደስታችንም ከፍተኛ ነው። ለእግዚአብሔር ክብርና ምስጋና ይግባው እንላለን። የህዋት ኃይሎች ከተማዋን ከመቆጣጠራቸው በፊት ወደ ሌላ አካባቢ ለመፈናቀል ተገደው እንደነበር ይህ ከተማዋን ነጻ መውጣትንም ተከትሎ ወደ ቤታቸውና ቤተሰባቸው መመለሳቸውን የሚናገሩት ጌትነት መላክ፣ እሳቸውም ለዘንድሮ በዓል የተለየ ትርጉም ሰጥተውታል። ከዚህ በፊት በዓሉን የምናከብረው ያው በተለመደው መንገድ አምናንና ዘንድሮን እያሰብ ነበር። የዘንድሮ ለየት የሚያደርገው ግን ባለፈው ወር በከተማችን በወራሪው ኃይል ወረራ ተፈጽሞብን ስለነበረ ግማሹ ህዝብ እዚህ አካባቢ አልነበረም፣ ግማሹ እዚህ ነበረ። የመገናኘታችን ተስፋ የመነመነ ነበረ። ግን የአካባቢው ህዝብና የመከላከያ ሰራዊቱ ልዩ ኃይሉ በጥምረት ባደረገው ከተማችን ነጻ ሆና በዓሉን በዚህ መንገድ እንድናከብር መሆኑ እጅግ በጣም ለየት የሚያደርገውና ደስ የሚል ነው ዘንድሮ። ስሜ ገነት መገርሳ እባላለሁ፣ የደሴ ከተማ ነዋሪ ነኝ። በእውነት ዘንድሮ ያው እንደሚታወቀው ትንሽ የህልውና ጉዳይ ነበረ። ደሴ እንደሚታወቀው ለአንድ ወር ከምናምን አካባቢ በአብዛኛው ቤተሰብ አልነበርንም። በዚህ ፍጥነት ሰላም ሆኖ ሀገራችን ይህም በዓል እናከብራለን የሚል ተስፋ አልነበረም። ግን አሁን እግዚአብሔር የተመሰገነ ይሁን ይህን የመሰለ በዓል እያከበርን ያለነው። ሊቀ ምዕምራን ብርሃነ ህይወት፣ አገር በቀድሞ ክብሯና ልኳ እንድትጓዝ ህዝብ ባስተሳሰረው ታሪክና ማንነት እንዲኮራ የሃይማኖት አባቶች ድርሻ የላቀ መሆኑን ይናገራሉ። ይሁን እንጂ ጥላቻን በማራቅ መተሳሰብን በማስፈን የሚጠበቅባቸውን ያህል አለመስራታቸውንም ያምናሉ። የተጎዱት ሁለቱም ኢትዮጵያውያን ናቸው፣ እዚህም እዛም የወደቁት። ነገር ግን ባለመደማመጥ እንዲህ አይነት ዋጋ መከፈል ሳይኖርበት በምድራችን ላይ ደም ፈሷል። ስለዚህ አሁንም ቢሆን ከአባቶቻችን የሚጠበቀው ሰላም እንዲመጣ፣ የትግራይ ህዝብና የአማራ ህዝብ ሰላም እንዲሆን፣ የነበረው ፍቅሩ እንዲቀጥል ቢሰሩ መልካም ነው። ቤተ ክርስቲያን የሚጠበቅባትን ያህል፣ የሃይማኖት አባቶቻችን የሚጠበቅብንን ያህል ጥረት አላደረግንም፣ አልተወጣንም፣ ደገግምን አልሄድንበትምና አሁንም ቢሆን እግዚአብሔር በደም መፍሰስ አይደሰትም። እንኳንስ በዓልን በደስታ ማክበር ለማዘን እንኳ አገርና ሰላም ያስፈልጋል፣ የሚለው ወጣት ትንሣኤ ደግሞ ብልህ ከጥፋቱ ይማራል ሲል አስተያየት ሰጥቷል። ህዝብ በሚችለው አቅም ከመንግስት ጎን ሲሆን፣ መንግስት ደግሞ እያንዳንዱ ህብረተሰብ ደህንነት የመጠበቅ ኃላፊነት አለበት፣ የትኛውም ዋጋ ተከፍሎ ማለት ነው። ስለዚህ ዳግም በዚህ አይነት ሁኔታ አገራችን ችግር ላይ ትወድቃለች ብዬ አላስብም። የትኛውም ዋጋ ተከፍሎ ሰዎች ደህንነታቸው ሊጠበቅ ይገባል። የህዝብን እንደዚህ እንደ ደሴ ከተማ እንደ ኮምቦልሻ እንደ ሌሎችም እንደ ወልዲያ እንደ ሌሎቹም ከተሞች ያሉ ትልቅ ከተሞችን እንደ ዋዛ ለቀህ ችግር ውስጥ የምትከታቸው ከተሞች አይደሉም። መከፈል የሚገባው ዋጋ መከፈል አለበት። ነገር ግን እዛም ደረጃ ሳይደረስ ቆም ተብሎ ታስቦ ከነበረው ስህተት ትልቅ ርምት ተወስዶ ከዚህ በኋላ ዜጎች የሚሳቀቁባት አገር መሆን የለባትም። ከዚህ በኋላ አገር ያፈራችው ሀብት እንደ ዘበት የሚወድምበት ሀገር መሆን የለባትም። የትኛውም የመንግስት አካል፣ የትኛውም የህብረተሰብ ክፍል ለዚህ ቁርጠኛ አቋም ሊኖረው ይገባል። በደረሰው ጥፋት ብዙ የተጎዱ ወገኖች አሉ። ብዙ ችግሮች ደርሰውብናል። ወረራ ያልደረሰበት ችግር ያልተከሰተበት ህዝብ እንዲሁም የፌዴራሉ መንግስት አካባቢውን ትኩረት ሰጥቶ እንዲያቋቁምና እንዲረዳቸው፣ ሌላው ሰው እርስ በርሱ ቢረዳዳ። የዛሬውን በዓል የሚያስተምረን ይህን ነው። ሐዋርያው መጥምቀ መለኮ ቅዱስ ዮሐንስ ሰማዕቱ የተናገረው ነገር ሁለት ልብስ ያለው አንዱን ይስጥ ነው። ይሄ የመጀመሪያው ሰው ወደ ጥምቀቱ ለሚመጡት ሁሉ ይህን ነው ያስተማራቸው። እኔ መንገድ ጠራጊ ነኝ። ከእኔ የሚበረታ የጫማውን ጠፍር ልፈታ የማይገባኝ ከእኔ በኋላ ይመጣት፣ እሱ በእሳትና በመንፈስ ቅዱስ ያጠምቃችኋል ልብስ ተጋገዙ፣ ተረዳዱ ነው ያለው። በዓሉን ለማክበር ካዘጋጀሁት ምግብና መጠጥ ከለበስኩት አልባሳትና ከተኳኳልኩበት መዋቢያ በላይ ደስ ያሰኘኝ ይላሉ የደሴ ከተማ ነዋሪዋ ሳራ ስዩም ደስታ። ምን አቀርባለሁ ሳይሆን ስንተያይ ራሱም እኔ እንጃ በቃ መገናኘት በራስኮ ትልቅ ነው። በቃ ስለተገናኘን ተለያይተን የነበር ነው ያው የጎደል ነው፣ ጎሎብን ማለት ነው። እግዚአብሔር እንግዲህ ጎደሏችንን ይሙላልን። ትናንት ማደሪያቸውን በሆጤ የጥምቀተ ባህር ያደረጉት ታቦታት ዛሬ ወደ አጥቢያቸው በሰላም አቅንተዋል። ቸሩ መድኃኒያንም ሀገራችንን ሰላም ያርግልን፣ ህጻናት የሚያድጉበት ያርግልን። ለመላው ኦርቶዶክስ እምነት ተከታዮች እንኳን አደረሰች ማለት ፈል ስፔሻሊ፣ ደሴ ውስጥ፣ ወሎ ውስጥ ጦርነት ቀጠና ውስጥ ለነበር ነው ታላቅ ቀን ነው። እግዚአብሔር ለዚህ ስላበቃን አመሰግነዋለሁ። መልካም የጥምቀት በዓል ለአሜሪካ ድምጽ ሬዲዮ መስፍን አራጊ በዚህ የጥምቀት በዓል ወቅት ተደጋግመው የሚሰሙት ድምፆች ከትናንትና ጀምሮ ባስተላለፍናቸው ዝግጅቶች ላይ ተደጋግመው ተደጋግመው የሚሰሙ መልእክቶች አሉ ጆሮ ውስጥ የሚቀሩ ሰላም ሰላም ሰላም መረዳዳት፣ መተጋገዝ፣ መደማመጥ መደማመጥ የጎደለው ይሙላ ብለዋል አንዱ። ዛሬ ዛሬም የኢትዮጵያ ሕዝበ ክርስቲያን ታቦት ሸኝቷል። በድጋሚ መልካም ጥምቀት መልካም በዓል። ክቡራትና ክቡራን ተከታዩ ዘገባም ከባህላዊ ጉዳይ ጋር ያቆየናል። የኢትዮጵያ ጥናትና ምርምር ተቋም መካነ መዘክር አዲስ ሀብት ተሰጥቶታል። ሰሞኑን በተከናወነ ስነ ሥርዓት የብላቴን ጌታ ወልደ ማርያም አየለ ሽልማቶች፣ ኒሻኖች፣ ሜዳሊያዎች በቤተሰባቸው ለኢንስቲቱቱ ገብተዋል። በውጭም በየሀገሩም ያለው ቅርስ ካለው በውጭ ያለው ቅርስ ሀገር ውስጥ ካለው እንደሚበልጥ አጥኚዎች ይናገራሉ። በነገራችን ላይ የኢትዮጵያን ታሪካዊ ቅርሶች እና ሀብቶች በሚመለከት እየተበራከቱ ናቸው። በኢንስቲቱቱ በቤተ መዘክሩ ውስጥ ያሉት ይበልጥ ለማሰባሰብ ግን ብዙ ስራ እንደሚጠይቅ ተናግረዋል። የኢንስቲቱቱ ዳይሬክተር ወደ መለስካቸው አመሀ ዘገባ ንለፍስቴ በአዲስ አበባ ዩኒቨርሲቲ ጥናት ተቋም በተከናወነ የርክክብ ስርዓት በሃያኛው ክፍለ ዘመን መባቻ ዝነኛ ከነበሩና አገራቸውን በተለያዩ የኃላፊነት ስፍራዎች ካገለግሉ ሰዎች መካከል የብላቴን ጌታ ወልደ ማርያም አየለን የተለያዩ ንሻኖችና ካባዎች የጥናት ተቋሙና የተቋሙ ወዳጆች ማኅበር በቅርስነት ከቤተሰባቸው ለሚውዚየሙ ተቀበሉ። በ1920ዎቹ ሁለተኛ አጋማሽ ዓመታት በፈረንሳይ የኢትዮጵያ አምባሳደር ሆነው ሲያገለግሉ የነበሩት ብላቴን ጌታ ወለ ማርያም በተለይ ዘመናዊ የመንግሥት አስተዳደርን ወይም ዘመናዊ ቢሮክራሲን ለመዘርጋት ብዙ እንደ ደከሙ ይነገርላቸዋል። ፕሮፌሰር ሽፈራው በቀለ በአዲስ አበባ ዩኒቨርሲቲ ፕሮፌሰር አሜሪተስ ስለ ብላቴን ጌታ ወለ ማርያም አየ ለማንነት በርክክብ ስርዓቱ ላይ ማብራሪያቸውን ሰጥተው ነበረ። በኢትዮጵያ ውስጥ የመጀመሪያው የተማሩ ኢትዮጵያውያን ግሩፕ የመጣው ከካቶሊኮችና ከፕሮቴስታንቶች ነው። ገና ባጼ ዮሐንስና ባጼ ምኒሊክ ጊዜ ነው። ሁለቱም በኢትዮጵያ ውስጥ ተስፋፍተው በስነ ስርዓት ማስተማርና ወጣቶች መፍጠር የጀመሩት። ብላቴን ጌታ ወልደ ማርያም የመጀመሪያው የተማሩት ኢትዮጵያውያን ከተሜኒ ሸዋ ከአንኮበራ አካባቢ ተመልምለው ያን ጊዜ የካቶሊኩ መሪ አቡነ ማሳያ ሲባሉ ነበረ ተመልምለው ትምህርት አግኝተው ፈረንሳይም ሀገር ሄደው ገና ገና አፄ ሚኒሊክ ወጣቱ ነው በልጅነታቸው ተምረው ወደ አውሮፓ ሄደው ከዛ ተመልሰው ሀገራቸውን የገነቡት ወጣቶች መሀል አንዱ ብላቴን ጌታ ወልደ ማርያም ናቸው። በኢትዮጵያ እንዲህ ያሉ የቅርስ ዕቃዎችን እና መዛግብትን፣ መጽሐፍትን፣ ስዕሎችንና የመሳሰሉትን ለጥናት በጥንቃቄና በስርዓት ከሚይዙ ተቋማት አንዱ በአዲስ አበባ ዩኒቨርሲቲ የሚገኘው የኢትዮጵያ ጥናትና ምርምር ተቋም ሚውዚየም ነው። ተቋሙ ከተመሠረተ ስልሳ ዓመታት ሆኖታል። በሚውዚየሙ የኢትዮጵያን ልዩ ልዩ ቅርሶችና ታሪክ የሚያሳዩ ዕቃዎችን እንዴት ነው የሚሰበስበው? ይህን በተመለከተ አጠር ያለ ማብራሪያ የሰጡት የኢትዮጵያ ጥናትና ምርምር ተቋም ዳይሬክተር ዶክተር ታከለ መርድ ናቸው። ይሄ ሚውዚየም የተደራጀው ሰዎች ግለሰቦች የመንግስት ባለስልጣናት፣ በተለያዩ ፖዚሽን ላይ ያሳለፉ ሰዎች በሚሰጡት በሚያመጡት እና ሁለተኛው ሶርሱ ደግሞ የሶሳይቲ ኦፍ ፍሬንድስ ኦፍ ኢትዮጵያን ስታዲስ በሚገዛቸው ምክንያቱም መንግስት ለቅርስ የሚመደበው ገንዘብ የለው በጣም ነው የሚገርመው። እና ግን በግለሰቦች እና በሶሳይቲ ኦፍ ፍሬንድስ ኦፍ ኢትዮጵያን ስታዲስ አሁን ከሀያና ሰላሳ ሺህ በላይ የሚሆኑ ቅርሶች የተከማችበት ከእነዚህ ውስጥ ዛሬ የመጡት እነዚህ ኒሻኖችና ካባዎች ከጃንሆይ ጊዜ ጀምሮ የተሰበሰቡ የቤተ መንግስቱን ጭምር ማለት ነው። በጣም ተመሳሳይነት ያላቸው ከነዚህ ጋር በጣም በርካታ ኢንታውዘንስ ይሆናሉ። የታሪክን ምርምር ሊያበለጽጉ የሚችሉ ቅርሶችን ከግለሰቦች የሚገኘው ስጦታ የማይናቅና አስተዋጽኦ ከፍተኛ ቢሆንም በብዙ ረገድ ፈቃደኝነቱ እንደሚጎድል ከመድረኩ ተነግረዋል። ከዚያ ይልቅ ከተመሠረተ እጅግም ወደ ኋላ ያልቀረው የኢትዮጵያ ጥናትና ምርምር ተቋም ወዳጆች ማኅበር ለሚውዚየሙ ሀብቶች መዳበር ከፍተኛ ድርሻ እንዳለው ታውቋል። በቅርቡ ደግሞ ሕጋዊ የሆነ ሕልውና እንዳገኝም ተገልጧል። አዲሱ የማኅበሩ ፕሬዚዳንት ዶክተር ተገኝ ተካ ስለ ማኅበሩ ይህን ብለዋል። ከተቋቋመ ሃምሳ አምስት ዓመቱ ነው። ሃምሳ አምስት ዓመት ማኅበር ሆኖ የኢትዮጵያ ጥናትና ምርምር ተቋምን የደገፈ ያሳደገ የረዳ የጓደኛሞች ማህበር ነው። የጓደኝነት የሚጠቀሱት ብዙ አሉ። ዋና ዋናዎቹን ለመጥቀስ የምንጀምረው ከፕሮፌሰር ሪቻርድ ፓንክረስት ነው። በሱ ተጀምሮ በሚስቱ በሪታ ፓንክረስት እና ሌሎች ጓደኞች አሉ። ተባብረው ራዳ ሸሚዝ እየለበሱ የሙዚየም ዕቃ እየገዙ ለኢንስቲቱ የሚያቀርቡ ሰዎች ናቸው። በራሳቸው ገንዘብ በጥንት ጊዜ በጀት አልነበረም። ቤተ መጻሕፍቱን ለማቋቋም ለማደራጀት፣ ሙዚየሙን ለማቋቋም ለማደራጀት መንግስት ገንዘብ የለውም። ይሁንና በኢትዮጵያ ሁኔታ ግለሰቦችና ቤተሰቦች ለቅርስ የሚሰጡት ዋጋ ዝቅተኛ መሆኑንና በታሪክና በሌሎችም የጥናት መስኮች ከፍተኛ አስተዋጽኦ ሊኖራቸው የሚችሉ ዕቃዎች እንደ ዘበት እንደሚጣሉ ምሳሌ በመጥቀስ ፕሮፌሰር ሽፈራው በቀለ የቀድሞ ቅርሶችን ለመሰብሰብ ሁሉም እንዲተጋ መክረዋል። ባጭሩ እናንተ ልክ እንዳመጣችሁት የኢትዮጵያ ጥናት ተቋም እና የኢትዮጵያ ታሪክ ጥናት የሚዳብረው የኢትዮጵያ ባህል ጥናት ሁሉ የሚዳብረው የተለያዩ ቤተሰቦች ያላቸውን አያቶቻቸውን፣ የቀድሞ አያቶቻቸውን ዕቃዎች አምጥተው ሲሰጡ ነው። እዚህ ይጠና ሊመረመርና አይ፣ ይሄኛው ቢቀርም ምንም አይደል ይባላሉ። ይሄኛው ግን እንወስደዋለን ይባላል። አይናቅም። ከጥንት የወረድ ከአት ከቅድማት የወረደ እቃ አይናቅም። የኢትዮጵያ ልዩ ልዩ ቅርሶች እንደ ሌሎች የአፍሪካ ሀገሮች ሁሉ ብዙዎቹ በውጭ ሀገሮች በተለያዩ መንገዶች ወጥተው እንደሚገኙ አስታውሰው ጥረቱ በሁሉም መንገድ መቀጠል እንዳለበት ያስገነዘቡት ደግሞ ዶክተር ተገኝ ተካ የወዳጆቹ ማህበር ፕሬዚደንት ናቸው። ሮብለት ባለፈው ሳምንት ሁለት ኢትዮጵያውያን ምሁራን ፕሮፌሰር ሚንጋ ነጋሽና ዶክተር ዮሐንስ ዘለቀ ኦን ኢትዮጵያን ሄሪቴጅስ ብለው በውጭ ያሉ የኢትዮጵያን ቅርሶች የማናቃቸው አሉ። በስፔን፣ በሩሲያ፣ በፈረንሳይ፣ በአሜሪካ ማናቃቸው አንድ ንባብ የጥናት ንባብ ቀረበ። ፕሮፌሰር ሚንጋ ነጋሽ ደግሞ እነዚህ ሄሪቴጅስ በዘመናዊ አካውንቲንግ ተመዝግበው እንደ አሴት ተቆጥረው መያዝ አለባቸው አሉን። አናቃቸው የሚገርም ግን ሌላውም እንዲያውቀው ኢትዮጵያ የቀደመ ስልጣኔ ብዙ ስራ ሰርተናል። የሰራነውን እንኳ ወደ ኋላ የመጣነው ለሌሎቹ መናገርና ማሳየት አልቻልም። ይህን ድክመታችን መቀየራለን። ብዙ ሰው ከቤቱ ያለውን አይጥ ከሚበላው አውጥቶ ለሕዝብ አቅርባል። የተቋሙ ዳይሬክተር ዶክተር ታከለ መረድ በበኩላቸው በኢትዮጵያ ጥናትና ምርምር ተቋም በተለይ በውጭ ያሉ የሚባሉ ቅርሶችን ለይቶ ለማወቅና በማስመለስ በኩልም እየተደረገ ነው ያሉትን ጥረት ገልጸዋል። ውጭ ሀገር ያሉት አንደኛ ቁጥራቸው እስካሁን ድረስ አልታወቀም። እውነቱን ለማ አንደኛ የኢትዮጵያ ጥናትና ምርምር ተቋም በዳይሬክተሩ የሚወከል የብሔራዊ ቅርስ አስመላሽ ኮሚቴ አባል ነው። አብሮ ያጠናል፣ ኮሚኒኬት ያደርጋል ከሌላው ተቋም በተለየ መልኩ ባይዞ ውጭ ያሉት ግለሰቦቹ የሚሆኑ ድርጅቶች የእኛን ተቋም ኮሚኒኬት ያደርጋሉ። ሰሞኑን እንኳን መስቀል መጥቷል። በሚቀጥለው ሳምንት የእነ ምኒልክ ጎራዴዎች፣ የተለያዩ ዶክመንቶች ይመጣሉ። ይህንን ኒሼት ያደርገው ባይዞ የኢትዮጵያ ጥናትና ምርምር ተቋም አሜሪካን አገር ካሉት የተለያዩ ወዳጆቹ ጋር ግንኙነት እየፈጠረ እነዚህ ቅርሶች ወደ ሀገር ውስጥ እንዲገቡ እያደረገ ነው ግን እስቲል አንድ ኮሚቴ ባለፈው ዓመት የተቋቋመው ኮሚቴ የብሔራዊ አስመላሽ ኮሚቴ ጥናቱን ጀምሮ እኔ ጥናቱ አባል ነኝ። አልታወቅም እስካሁን ቁጥሩ። አንዳንዶቹ እንደውም እዚህ ሀገር ካሉት ቅርሶች በላይ ቁጥሮቹ አሉ ይበልጣሉ ብለው ያስባሉ። አንዳንዶቹ ደግሞ እስከ 15 20 ሺህ የሚያደርሱ አሉ። ብላቴን ጌታ ወልደ ማርያም አየለ ለአገልግሎታቸው የተሸለሟቸውን ልዩ ልዩ ኒሻኖችና ካባዎች ለኢትዮጵያ ጥናትና ምርምር ተቋም ሚውዚየም የሰጡት አቶ ፓስካል ወልደ ማርያም ኢትዮጵያ ረዥም ታሪክና ሰፊ ባህላዊ ሀብት እንዳላት አጽንኦት ሰጥተው ዛሬ አዲስ ምዕራፍ እንደጀመረችም አስገንዝበዋል። ኢትዮጵያ ትልቅ ታሪክ አለ። ትላንት የተወለደ እንትን አይደለም። የረዥም ዓመት የጥንት አገር ነች እና ኢትዮጵያ ዛሬ እየተነሳን ትልልቆች አገሮች እኛን እንደ ሌላ ድሃ አገር ቆጥረውና በደህንነት አይደለም። አንድ አገር የሚገመተው በስራው ነው። በስራችን ትክክለኛ መንገድ ተከትለን መሄድ አቅተንም እያደረግነው ነው። ብላቴንጌታውን ለማርያም አየለ ፋሽስት ኢጣሊያ ድል ተነስቶ ከኢትዮጵያ በወጣበት ወቅት አዲስ አበባ በመኖሪያ ቤታቸው ባልታወቀ ሰው በጥይት መገደላቸውም ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የተከበራችሁ አድማጮች ስርጭታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። አንዳንድ መረጃዎችን ላካፍላችሁ። ዛሬ ጃንዋሪ 20 ጥር 12 በዩናይትድ ስቴትስ የፖለቲካ ታሪክ ውስጥ ቁልፍ ቀን ነው፣ ትልቅ ቀን ነው። ላለፉት ሰማንያ አምስት ዓመታት የዩናይትድ ስቴትስ ፕሬዚደንቶች ከሰላሳ ስድስተኛው የዩናይትድ ስቴትስ ፕሬዚደንት ፍራንክሊን ዴላኖ ሩዘቬልት ጀምሮ ከሰላሳ ሁለተኛው ይቅርታ ሩዘቬልት ጀምሮ ያሉ ፕሬዚደንቶች ሁሉ ቃለ መሃል ላይ የሚፈጽሙት በዚህ ዕለት ነው። በነገራችን ላይ ፕሬዚደንት ሩዘቬልትን ካነሳሁ፣ ሌላው ታሪካዊ ጉዳይ ለአራተኛ ጊዜ ተመርጠው ቃለ መሐላ የፈጸሙ የዩናይትድ ስቴትስ ብቸኛው ፕሬዚደንት ናቸው። በ1945 ዓ ም ነበር፣ የዛሬ 77 ዓመት። ሌሎች ሁሉ ወይ አንድ ዘመን ወይ ሁለት ዘመን ነው ከፍተኛው ቁጥር እያገለገሉ ያሉት ሩዝቬልት ታዲያ ከአራተኛው ዘመናቸው ብዙ አልቆዩም። ሶስት ወር ከሀያ ቀኖች ሀያ ሀያ ሁለት ሀያ ሶስት ቀኖች አካባቢ ቆይተው ነው ያረፉት። በተመሳሳይ ሁኔ ሌላው ታሪካዊ ዳራ በ2009 ዓ ም ባራክ ኦባማ የመጀመሪያው ጥቁር ፕሬዚደንት ሆነው ተመረጡ፣ ቃለ መሐላ ፈጸሙ። ዛሬ የዛሬ ዓመት ደግሞ ካማላ ሃሪስ የመጀመሪያዋ ሴት የዩናይትድ ስቴትስ ምክትል ፕሬዚደንት ሆነው ተመረጡ የመጀመሪያዋ ጥቁር ሴት፣ የመጀመሪያዋ አፍሪካዊት ምክትል ፕሬዝደንት ሆነው ተመርጠዋል። ክቡራትና ክቡራን አድማጮች የዛሬ ዝግጅታችን በዚሁ ተጠናቀቀ። በነገ ምሽት ደግሞ ሌሎች በርከት ያሉ ዘገባዎችን ይዘን እንመለሳለን። ጤና ይስጥልኝ፣ በመላ ባልደረቦቼ ስም ተናደሩ።